የ26 ዓመቱ አቤል ተስፋዬ የዘንድሮውን የአውሮፓ 2016 የመጨረሻ ሩብ ዓመት ምርጥ የተባለለትን አልበም ለማውጣት ሲማስን ሰንብተዋል። ስታርቦይ የተወራለት አልበሙ ነው። ካናዳዊው አቤል ተስፋዬ የአደባባይ ስሙ ወይም እርሱ በዋለበት የኪነቱ ዓለም የሚጠራበት ዘ ዊኬንድ ነው። ለምን? እርሱን ለሌላ ጊዜ እናቆየውና የዛሬ ጉዳያችንን ሰሞኑን ባደረገው ቃለ ምልልስ ላይ ባጭሩ እናተኩር። አቤል ዛሬ በዓለማችን ከሚጠሩ የመድረክ ከዋክብት አንዱ ነው። ጥያቄ፦ አንተ የተለያዩ አካባቢዎችን የምትወክል ሰው ነው፣ ቶሮንቶ፣ ኢትዮጵያ፤ እንዴት ይሆን ይህን የምትይዘው? መልስ አቤል ዘ ዊክኤንድ፦ ኢትዮጵያዊ መሆኔን በሙዚቃዬ ውስጥ አሳይቻለሁ። የአዘፋፈኔ ስልት ኢትዮጵያዊነት አብዝቶ የተጠናወተው ነው። በነገራችን ላይ ኢትዮጵያ ጨርሶ አልነበርኩም። አገሬ ሄጄ ዘሮቼን መሰረቴን ማየት ፈልጋለሁ። ጥያቄ አንድ አድናቂ ከኢትዮጵያ ዘፋኞች ማንን ልስማ ቢለ ምን ትመክረዋለን? መልስ ዘ ዊኬንድ አስቴር አወቀን እያለ ጥርጥር በአዲሱ አልበሜ ውስጥ አንዱ ዘፈን ፎልስ አላርም መጨረሻ ላይ የእርሷ ድምፅ ይሰማል። የእርሷ ድምፅ እኮ እስከ ዛሬ ከተዘየመባቸው ድምጾች ሁሉ እጅግ የበለጠው፣ እጅግ የተዋጣው፣ እጅግ የረቀቀው ድምፅ ነው። ሙላቱ አስታጥቄ የሚባል ታላቅ የሙዚቃ ጸሐፊ ኮምፖዘር አለ። እርሱ ምናልባት አሁን እጅግ የታወቀው ኢትዮጵያዊ ሙዚቀኛ ነው። ጂም ያርሙሽ የእርሱን ሙዚቃ ተጠቅሟል። በሆነ ጊዜ አግኝቻው አብሬው ብሠራ ደስ ይለኛል። መሐሙድ አህመድ ታላቅ ዘፋኝ ነው። ጥላሁን ገሰሰም እንዲሁ። ቴዲ አፍሮ ይበልጡን የፖፕ አይነት ዘፋኝ ነው። ድንቅ ድምፅ። እኔ ያደኩት እነዚህን እየሰማሁ ነው። ጠዋት ስነሳ እናቴ ቡና እያፈላች የምትሰማው እነዚህን ዘፈኖች ነው። ዩኒቨርሲቲ ኦፍ ቶሮንቶ ውስጥ ከኢትዮጵያ ቋንቋዎች ጥናት ጋር ራሱን የቻለ ትምህርት እንዲሰጥበት ለማስደረግ እየጣረ መሆኑን አቤል ተስፋዬ ዘዊኬንድ ተናግሯል።